የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥቅምት 30 2017 ዓ.ም ስርጭታችን ጀመረ። በሰፊው ሲጠበቅ የነበረው የአሜሪካ ምርጫ ተጠናቋል። የቀድሞው ፕሬዚደንት ዶናልድ ትራምፕ ከምክትል ፕሬዚደንት ካማላ ሃሪስ ጋር ያደረጉትን ፉክክር በአሸናፊነት አጠናቀዋል። የአሜሪካ ድምፅ ምርጫውን በተመለከተ በርካታ ዘገባዎችንና ትንታኔዎችን ሲያቀርብ ቆይቷል። በዛሬው ምሽት ከእነዚሁ ስናቀርብ ከሰነበት ናቸው ጥንቅሮች መካከል የተመረጡትን እናቀርብላቸዋለን። በዚህ ምክንያት በቂ ሰዓት ስለማይኖረን በየሳምንቱ የሚቀርበው የሙዚቃ ቃና ለዛሬ አይኖረንም። ጤና ስጥልኝ። ክብራትና ክብራን ሳስተናግዳቸው የማመሸው እንግዲህ ወልዴ ነኝ። አቀናበሪያችን ብርሃን ኃይሉ ዋና አዘጋጅ ደግሞ ጽዮን ግርማ ናት። የዛሬውን ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይ በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይም በቀጥታ እንገኛለን። አሁን በቅድሚያ የምሽቱን የዓለም ዜናና ድምፅ ሰላም ጤና ይስጥልና አድማጮቻችን እንደምን አምሽታችኋል? የቅዳሜ ምሽት ዜናዎችን የማሰማችሁ አስመሟየ ነው ነኝ። ትውልደ ኬንያዊ አሜሪካዊ ሁላዳ ሞማኔ ሄልስሊ ለሚኒሶታ ምክር ቤት ተመረጠች። ሁላዳ ሞማኔ ሄልስሊ የመጀመሪያ ኬንያዊ ተወላጅ በመሆን ለሚኒሶታ ምክር ቤት በመመረት ታሪክ ሰርታለች። ይድሏም የጽናት ቆራጥነትና የአሜሪካን ህልም እውን ለማድረግ ማረጋገጫ እንደሆነም ገልጻለች። ሄልስሊ ለመጀመሪያ ጊዜ በምክር ቤቱ በተገኘችበት ወቅት ለቪኦኤ ስትናገር በጣም ተደስቻለሁ። ዛሬ ለአዲስ ህግ አውጪዎች የመጀመሪያ ማብራሪያ የሚሰጥበት ቀን ነው። እናም በዚህ የሚኒሶታ ካፒቶል ውስጥ እንደ አፍሪካዊ ስደተኛ ሴት መቆም ትልቅ ክብር ነው። አሁን በጣም ጓጉቻለሁ ብላለች ይህ ስኬት በቀላሉ አልመጣም የምትለው ሄልስሊ ወደ ሚኒሶታ የክልል ምክር ቤት የሄደችበት መንገድ በበርካታ ትግሎች የታጀበ እንደሆነም ተናግራለች። ይህም ቤተሰቦቿን ከሀገር ለማስወጣት ተቃርቦ ከነበረው የስደተኛ ስርዓትን መፋለም የደረሰ ነው። በኋላም የትግሏ በማኅበረሰቡና በቀድሞ ሴናተር ፖል ዌልስቶን ድጋፍ እርሷና ለቤተሰቦቿ መጀመሪያ የመኖሪያ ፍቃድ በኋላም ደግሞ ዜግነት እንዲያገኙ እንዳስቻለ ትናገራለች። ያገኘችው ድል የኬንያ ሚዲያዎችን ትኩረት የሳበ ሲሆን በትውልድ አካባቢዋም ደስታቸውን እየገለጹ ነው። ሄልስሊ ለኬንያና አሜሪካ ታዳጊዎችም አርያ ለመሆን እንደምትሰራም ተናግራለች። እስራኤል በጋዛ ባደረሰችው የአየር ጥቃት 14 ሰዎች ተገደሉም። የጋዛ የሲቪል መከላከያ ኤጀንሲ ዛሬ እንዳስታወቀው የእስራኤል የአየር ጥቃት ሴቶችና ህጻናትን ጨምሮ በአንድ ሌሊት 14 ፍልስጤማውያን መግደሉን ሲገልጽ የእስራኤል ጦር በበኩሉ በሰሜናዊ ግዛት በደርዘን የሚቆጠሩ ታጣቂዎችን መግደሉን አስታውቋል። በደቡባዊ ካን ዩኒስ አካባቢ የተፈናቀሉ ፍልስጤማውያን በሚኖርባቸው ድንኳኖች ላይ በደረሰ የአየር ጥቃት ህጻናትና ሴቶችን ጨምሮ ቢያንስ ዘጠኝ ሰዎች መሞታቸውን የሲቪል መከላከያ ቃል አቀባይ መሐመድ ባሳል ለአጃንስ ፍራንስ ፕሬስ ተናግረዋል። የፍልስጤም ቀይ ጨረቃም ጉዳቱን አረጋግጦ 11 ሰዎች በጥቃቱ ቆስለው ወደ ናስር ሆስፒታል መወሰዳቸውን ገልጿል። በጋዛ ከተማ በአልቱፋ ወረዳ በሺህ ለሚቆጠሩ ተፈናቃዮች መጠለያነት በሚያገለግሉ ትምህርት ቤት ላይ በደረሰ ሁለተኛ አየር ጥቃትም ህጻናትን ጨምሮ አምስት ሰዎች ሲገደሉ፣ 22 ያህሉ መቁሰላቸውንም ቃል አቀባዩ ተናግረዋል። በቅርብ ወራት ውስጥ የእስራኤል ጦር የፍልስጤም ታጣቂዎች መሽገውባቸዋል ያላቸውን በርካታ ወደ መጠለያ የተቀየሩ ትምህርት ቤቶች እየደበደበ ነው። ይህ በእንዲህ እንዳለ የእስራኤል ጦር ሰራዊቱ በሰሜናዊ ጋዛ ጃባሌ አካባቢ በደርዘን የሚቆጠሩ አሸባሪዎችን መግደሉን የገለጸ ሲሆን ሐማስ እንደገና እንዳይሰባሰብ ከአንድ ወር በላይ የአየርና የምድር ዘመቻ ሲያካሄድ መቆየቱንም ገልጿል። የእስራኤል ወታደሮች በግዛቱ ደቡብ ራፋ በተባለው አካባቢ በርካታ ታጣቂዎች መግደላቸውንም ጦሩ አክለው ገልጿል። ወታደሮቹ በአሁኑ ወቅት በሁለት ግንባር ጦርነት ውስጥ ይገኛሉ ያለው የእስራኤል ጦር በሊባኖስ ከሂዝቦላና በጋዛ ከሐማስ ጋር እየተፋለሙ ይገኛሉ ብሏል። ሐማስና ሂዝቦላ በዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረትና ሌሎች በአሸባሪነት የተፈረጁ ናቸው። ሩሲያ በአዴሳ ባደረሰችው ጥቃት አንድ ሰው ሲገደል አስራ ሶስት ሰዎች ቆስለዋል። ሩሲያ በሰው አልባ አውሮፕላኖች በዩክሬን የጥቁር ባህር አዴሳ ወደብ ሌሌት ላይ ባደረሰችው ጥቃት አንድ ሰው ሲገደል አስራ ሶስት ሰዎች ቆስለዋል። ከእነዚህም መካከል ዕድሜያቸው አራትና አስራ ስድስት የሆኑ ሁለት ወንድ ታዳጊዎች እንደሚገኙበትም የአካባቢው ባለስልጣናት አስታውቋል። የሩሲያ ሰው አልባ አውሮፕላኖች በተከታታይ ለሁለተኛ ቀን በከተማዋ ባደረሱት ጥቃትም በርካታ የመኖሪያ አፓርታማዎች፣ የግል ቤቶች፣ የንግድ ሕንፃዎችና በደርዘን የሚቆጠሩ የግል መኪናዎች ጉዳት እንደደረሰባቸውም ተገልጿል። ሩሲያ ሀምሳን ሰው አልባ አውሮፕላኖችን ያሰማራች ሲሆን ጥቃቷን በደቡባዊ ዩክሬን አዴሳና በአቅራቢያ ባለው ክልል ላይ ያተኮረ መሆኑን የዩክሬን አየር ኃይል አስታውቋል። የዩክሬን አየር መከላከያ ክፍል 32 የሩሲያ ሰዋልባ አውሮፕላኖችን መትቶ መጣሉንም አስታውቋል። በተጨማሪም 18 ሰዋልባ አውሮፕላኖች ጠፍቷል ብሏል። የሩሲያ ሰዋልባ አውሮፕላኖች በአዴሳ ወረዳ በአንዱ ላይ ከፍተኛ የእሳት ቃጠሎ ማስነሳታቸውም ተገልጿል። ከሩሲያ ጋር የሚካሄደው ጦርነት አንድ ሺህ ቀናት ሊሞላው በተቃረበበት ወቅት የሞስኮ ጦር በዩክሬን ከተሞች ላይ በሰዋልባ አውሮፕላኖች የሚያርሰውን የአየር ጥቃት አባብሶ ቀጥሏል። የዩክሬን ጦር እንዳስታወቀው በጥቅምት ወር ብቻ ሩሲያ ከ2000 በላይ በሚሆን ሰው አልባ አውሮፕላኖች የሲቪልና ወታደራዊ ኢላማዎችን በማድረግ ልካለች። ሞስኮ በበኩሏ በሰላማዊ ሰዎች ላይ ያነጣጠረ ጥቃት አላደረስኩም ብላለች። በዩክሬን የሚገኘው የተባበሩት መንግስታት የሰብዓዊ መብት ክትትል ተልእኮ እንዳስታወቀው ደግሞ ከሩሲያ ወረራ እንደ አውሮፓውያን አቆጣጠር የካቲት 2022 እስከዚህ ዓመት ነሐሴ የመጨረሻ ድረስ 11743 ከግጭት ጋር በተያያዙ ጥቃቶች የዜጎች ህይወት መጥፋቱን አረጋግጠዋል። በመጨረሻም በፓኪስታን በደረሰ የቦምብ ጥቃት 26 ሰዎች ተገደሉ። በፓኪስታን በደቡብ ምዕራብ ባሎችስታን ግዛት በተጓዦች በተጨናነቀው የባቡር ጣቢያ ውስጥ አጥፍቶ ጠፊ ባደረሰው የቦምብ ጥቃት ቢያንስ 26 ሰዎች ሲገደሉ ከ60 በላይ ሰዎች ደግሞ መቁሰላቸው ተገልጿል። ከፍተኛ የፖሊስ መኮንን የሆኑት መሐመድ ባሎክ ለጋዜጠኞች እንደተናገሩት በኩቴታ ግዛት ዋና ከተማ የተከሰተው ኃይለኛ ፍንዳታ የደረሰው 100 የሚጠጉ ሰዎች ይገኙበት በነበረው የባቡር ተሳፋሪ መቆያ ስፍራ ነው። ከተገደሉትና ከቆሰሉት መካከል ቢያንስ ግማሽ ያሉ የፓኪስታን ጦር ሰራዊት አባላት ሲሆኑ የጥቃቱ ቀዳሚ ላማ እንደነበሩም ፖሊስና የሆስፒታል ባለስልጣናት ተናግረዋል። ጥቃቱ የደረሰበት ግዛት መንግስት ቃል አቀባይ ሻይደሬን እንደተናገሩት ከተጎዱት መካከል ቢያንስ አስር ሰዎች በጣም አሳሳቢ ሁኔታ ላይ ናቸው ብለዋል። የአማጺ ቡድን የሆነው የባሎክ የነጻነት ጦር የፓኪስታን ወታደራዊ አባላትን ኢላማ አድርጓል ለተባለው ጥቃት ኃላፊነቱ ወስዷል። ጠቅላይ ሚኒስትር ሼባዝ ሻሪፍ በኩዌታ የተፈጸመውን የቦምብ ጥቃት በማውገዝ ከንጹሐን ዜጎች ግድያ ጀርባ ያሉትን ለመቅጣት ቃል ገብቷል ሲል ጽህፈት ቤታቸው እስላማባድ ውስጥ በሰጠው መግለጫ አስታውቋል። ባለፈው ሳምንት በግዛቲቱ ማስቱን ከተማ በደረሰው የቦምብ ፍንዳታ ቢያንስ ዘጠኝ ሰዎች ሲሞቱ ከግማሽ በላይ የሚሆኑትም ተማሪዎች ነበሩ። ጥቃቱ ያነጣጠረውም የፖሊዮ ክትባቶችን የሚሰጡ ሠራተኞችን በሚያጓጉዝ የፖሊስ መኪና ላይ ነበር። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እንደዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምጽ ዝግጅቶች ጋር መልካም ቆይታ እንድታደርጉ ጋብዛለሁ። መልካም ምሽት ነላቸው ከዓለም ዜናው ተመልሰናል። አድማጮች፣ ቀደም ብዬ እንደጠቀስኩት ዛሬ በአሜሪካ ምርጫ ላይ በተጠናቀሩ ዘገባዎች ላይ እናተኩራለን። ወደ መጀመሪያው ጥንቅር እንለፍ። ትራምፕ ለምንና እንዴት አሸነፉ? የአሜሪካ ምርጫ በያዝነው ሳምንት ከመደረጉ በፊት የተሰበሰቡ የህዝብ ፖለቲካዊ አስተያየት መለኪያዎች በቀድሞ ፕሬዝደንት ዶናልድ ትራምፕና በምክትል ፕሬዚደንት ካማላ ሃሪስ መካከል የነበረው ፉክክር እጅግ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ከሁሉም የማህበረሰቡ ክፍሎች በሚባል ደረጃ ከወንዶችም፣ ከሴቶችም እንዲሁም ከላቲኖ ድምፅ ሰጪዎችም ድጋፍ አግኝተዋል። የቪኦኤዋ ዶራማ መኮር የላከችው ዘገባ እንደሚከተለው ይቀርባል። የተሰበሰቡ የህዝብ ፖለቲካዊ አስተያየት መለኪያዎች ፍክክሩ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ሰፊ ድጋፍ በማግኘት ምክትል ፕሬዚደንት ካማላ ሃሪስን በቀላሉ አሸንፈዋል። ከሁሉም የተወከሉ ናቸው። በሠራተኛም ማኅበር የታቀፉና ያልታቀፉ፣ አፍሪካ አሜሪካውያን፣ ሂስፓኒክ አሜሪካውያን፣ እስያ አሜሪካውያን፣ አረብ አሜሪካውያን፣ ሙስሊም አሜሪካውያን፣ ሁሉም ደግፎናል። ትራምፕ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ቢባሉም ከ20 ዓመታት ወዲህ የህዝብ ድምፅን በማሸነፍ የመጀመሪያው የሪፐብሊካን ፓርቲ እጩ ሆነዋል። ሳሙኤል ኤብረምስ ኒውዮርክ በሚገኘው የሴራ ሎረንስ ኮሌጅ የፖለቲካና ማህበራዊ ሳይንስ ፕሮፌሰር ናቸው። ለምን አንዳንዶቹ እጩዎች ችግሩ እንደተሸፋፈነላቸው፣ አንዳንዶቹ ግን እንዳልተሸፋፈነላቸው ያንን ልነግርሽ አልችልም። ምክንያቱም የዶናልድ ትራምፕ ታሪክ ታውቂያለሽ። ለምሳሌ በትዳር ላይ መማገጥና ሌሎችም የወንጀል ችግሮች በእርሳቸው ላይ ምንም ችግር አልፈጠሩም። ትራምፕ ለድምፅ ሰጪዎች ለዓመታት ካስተላልፏቸው መልእክቶች ውስጥ ተቀባይነት ያገኘው የቱ ይሆን? በድጋሚ ሳሙኤል ኤብራምስ ያ ምንድን ነው? ችግራችሁ ይገባኛል። ነገሮች ጥሩ እንዳልሆኑ ይገባኛል። እናም ለረዳችሁ ሻለው ችግሩን ላቀል እፈልጋለሁ የሚለው ነው። ፕሬሱና ሚዲያው አንዳንድ በተናገሯቸው አጨቃጫቂ ጉዳዮች ላይ አተኩሯል። ነገር ግን ዋናው ጠንከር ያለው አሜሪካ ትቅደም የሚለው መልእክት ጎልቶ ወጥቷል። የትረምፕ የምርጫ ዘመቻ ፖድካስትና ማህበራዊ ሚዲያን በመጠቀም ቁልፍ የሆኑና በሚሊዮን የሚቆጠሩ ተከታዮችን ትኩረት አግኝተዋል። ታም ሪሊ በአሪዞና ስቴት ዩኒቨርሲቲ የሕዝብ ጉዳዮች ጥናት ፕሮፌሰር ናቸው። ወጣቶች ላይ አተኮሩ፣ ድምፅ የማይሰጡት ላይ ማተኮሩ፣ ለበርካታ ዓመታት በነበረው የዋጋ ግሽበት ተጠቂ የነበሩት ላይ አተኮሩ። ይህም ውጤት አመጣ። ፕሬዚደንት ጆ ባይደን ከውድድሩ መውጣታቸውን ተከትሎ ካማላ ሃሪስ ለዘመቻው የነበራቸው ጊዜ አንድ መቶ ቀናት ያህል ብቻ ነበር። ታም ሪሊ እንደሚሉት ይህ አጭር ጊዜ የማሸነፍ ዕድላቸውን አጥብቧል። ባይደን በጊዜ ከውድድሩ መውጣት አለባቸው የሚሉ ትችቶች እንደነበሩ ታምሪሊ ጠቅሰው ባይደን ቀደም ብለው ቢወጡ ኖሮ ለእጩነት ውድድር ይኖር እንደነበርና ካመላ ሃሪስን እጩ ላይሆኑ ይችሉ እንደነበር ተናግረዋል። በተጨማሪም ካመላ ሃሪስ ተወዳጅ ካልሆኑ ፕሬዚደንት ጋር አብረው መነሳታቸው ችግር እንደፈጠረባቸው ታምሪሊ ተናግረዋል። የአሜሪካ ሕዝብ ለውጥ መፈለጉ ግልጽ ሆኗል። አንዳንድ ሰዎች የሄሪስ መመረጥ በመጥፎም ይሁን በበጎ ጎኑ የባይደን አስተዳደር ተቀጥ እያደርገው አይተውታል። ሌሎች ተንታኞች እንደሚሉት ደግሞ ካመላ ሄሪስ ከኢኮኖሚው ጉዳይ ይልቅ በውርጃ መብት ላይ ይበልጥ አተኩረዋል። የሪፐብሊካኑ እቅድ አውጪ ጄሰን ሮው ከእነዚህ አንዱ ናቸው። ከድምፅ ሰጪዎች ከአንድ ከመቶ ያነሱ ናቸው ከውርጃ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ መንገድ ሊገናኙ የሚችሉት ሁሉም ድምፅ ሰጪዎች ከዋጋ ግሽበት ከቤት ውስጥ የአይል ወጪዎችና ገቢያቸው መቀነስ ጋር በተገናኘ ካለው ችግር ጋር ይኖራሉ። ካማላ ሃሪስ ነጭ አለመሆናቸው ምን ያህል እንደጎዳቸው መመዘኛ መንገድ የለም። የሴራ ሎረንስ ኮሌጁ ሳሙኤል ኤብራምስ ይህ ከዘር ወይም ከዘውጌ ወይም ከጾታ ጉዳዮች ጋር የተገናኘ አይመስለኝም። ትራምፕ ያስተላለፉት መልእክት ከሄሪስ ይልቅ በመላ ሀገሪቱ ከሚገኙ ድምፅ ሰጪዎች ጥያቄ ጋር ይበልጥ ተስማምቷል። ይህም መልእክት ትራምፕን ለድል አብቅቷቸዋል። ደራ መኳወር ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ደግሞ የትራምፕ የቀደሙ ፖሊሲዎችና ንግግሮች መጪው አስተዳደራቸው ምን እንደሚመስል ይጠቁማሉ የሚለውን እናገኛለን። የቀድሞ ፕሬዚደንት በመጀመሪያው የሥልጣን ዘመናቸው የተከተሏቸውን ፖሊሲዎች እንዲሁም በአሁኑ ወቅት የሚያቀነቅኗቸውን አቋሞች ማጤን መጪው የአስተዳደራቸው ዘመን ምን እንደሚመስል እንደሚጠቁም የአሜሪካ ድምፅዋ ቲናትሪን በቀጣዩ ዘገባዋ ታስረዳለች። ቆንጅታዬ ታቀርበዋለች። ይፋ ሆኗል። የ78 ዓመቱ የቀድሞ ፕሬዝደንት ዶናልድ ጄ ትራምፕ በድጋሚ ወደ ዋይት ሃውስ ሊመለሱ ነው። በ1880ዎቹ መጨረሻ ላይ እንደነበሩት እንደ ግሮቨር ክሊቭላንድ ተከታታይ ላልሆኑ ሁለት የስልጣን ዘመኖች ተመርጠው መጀመሪያ 45ኛው፣ አሁን ደግሞ 47ኛው የአሜሪካ ፕሬዝደንት ሆነዋል። ሁለተኛው የትራምፕ ዘመነ መንግስት ምን ይመስል ይሆን የሚለውን ለመረዳት የመጀመሪያውን መለስ ብሎ ማጤን እና አሁን ደግሞ በምረጡኝ ዘመቻዎቻቸው ላይ የሚናገሩትን ማጤን ሳይጠቅም አይቀርም። ትራምፕ ኢሚግሬሽን ወይም የስደተኞች ጉዳይን ከፍተኛ ትኩረት የሰጡት ሲሆን ገዳቢ የሆኑ ፖሊሲዎቻቸው ምንጭም ቅድሚያ ለአሜሪካ ከሚለው አመለካከታቸው ጋር የተያያዘ ነው። እንደ አውሮፓውያን የዘመን አቆጣጠር በ2017 ፕሬዚደንት ሆነው ቃለ መሃላ ከፈጸሙ ከሰባት ቀናት በኋላ ነበር አብዛኛው ሕዝባቸው ሙስሊም ከሆኑ ሰባት አገሮች የሆኑ ሰዎች ዩናይትድ ስቴትስ መግባት የሚከለክል ለዘጠና ቀናት የሚዘልቅ የጉዞ እገዳ ያጸኑት። አክራሪ የሙስሊም ጽንፈኛ አሸባሪዎችን ከዩናይትድ ስቴትስ ለማስወጣት የምንችልባቸውን የመቆጣጠሪያ እርምጃዎችን እየዘረጋን ነው። እዚህ አንፈልጋቸውም። በዘንድሮ የምርጫ ዘመቻቸውም የድንበር ቁጥጥርን ቁልፍ የዘመቻ ቅስቀሳ ጉዳያቸው በማድረግ ፍልሰተኞች ወረሩን እያሉ ሲናገሩ ይደመጡ ነበር። ሰሜን ካሮላይና ውስጥ ለተሰባሰቡ ደጋፊዎቻቸው ባደረጉት ንግግር ለአዲሷ የሜክሲኮ ፕሬዝደንት ምን እንደሚሏቸው እንዲህ ሲሉ ነበር የተናገሩት፣ አይም ጎይንግ ቱ ኢንፎርም ሄር ኦን ደይ ዋን ኦር ሱነር ዛት በመጀመሪያው ቀን አሊያም ከዚያም ቀደም ብዬ ወደ ሀገራችን የሚመጡ ወንጀለኞችና የሐሽሽ ንግዱን ካላስቆመች ወደ ዩናይትድ ስቴትስ የምትልከው የውጭ ንግዷ ላይ 25 ከመቶ ታሪፍ ወዲያውኑ ነው የምጭንባት። ከቻይና በሚገቡ እቃዎች ላይ ታሪፍ መጣላቸው ሲታወስ በመጪው የአስተዳደር ዘመናቸው ያን አቋም የሚቀይሩ አይመስልም። በእርግጥ እየጎዱን ነው። የማይረባ ነገር ነው። በመጨረሻም ሁሉም ስራ አተው ተዘግተዋል። ከዚያ በሀገራቸው አምርተው ምንም አይነት ግብር ሳይከፍሉ ለእኛው ይመልሱልናል። ምንም ነገር የለም። ተሸንፈናል። ኩባንያውን አተናል። ስራ አተናል። ሁሉም ነገር አተናል። እናም ያ በጣም ሞኝነት ነው። ዶናልድ ትራምፕ የአየር ንብረት ለውጥን የዓለም የአየር ግለትንና የከባቢ አየር ብክለትን ከሚታገለው እንደ አውሮፓውያን አቆጣጠር በ2015 ከተደረሰው ዓለም አቀፍ የፓሪስ ስምምነት ዩናይትድ ስቴትስን ማስወጣታቸው የሚታወስ ነው። ፕሬዝደንት ሆኜ የተመረጥኩት ለፓሪስ ዜጎች ሳይሆን ለፒትስበርግ ነው። በኃይል ምንጭ ፖሊሲያቸው ደግሞ በሀገር ውስጥ የሚመረተውን የነዳጅ ዘይት መጠን ከፍ ማድረግ ላይ እንደሚያተኩሩና የአካባቢ ደህንነት ጥበቃ ደንቦችን እንደሚሰርዙ አስታውቀዋል። ልናደርገው ነው። በመጀመሪያው ቀን በመጀመሪያው ሰዓት መጀመሪያ ላይ ብዙ ነገሮችን ልናደርግ እንችላለን ለአሁኑ ግን ነዳጃችንን ማውጣቱን እናስቀድማለን ብለዋል። በሁለተኛው የአስተዳደራቸው ዘመን ከአራቱ ዓመት የፕሬዚደንት ጆ ባይደን አስተዳደር የተሻለ ለአሜሪካ የንግድ እና ኢንዱስትሪዎች ጥቅም የሚቆም ከዓለም አቀፍ ፖለቲካና ግጭቶች መገለል ላይ የሚያተኩር ፖሊሲ እንደሚከተሉ ቃል ገብተዋል። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በአሜሪካ ምርጫ ላይ የተዘጋጁ ጥንቅሮችን ማሰማታችንን እንቀጥላለን። የትረምፕ መመረጥ ኔቶና አውሮፓ ላይ ምን አንደምታ ይኖረዋል የሚለው ቀጣዩ ዘገባ ነው። አውሮፓውያኑ የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ መመረጣቸው በጸጥታና ኢኮኖሚያቸው ላይ ምን አይነት አንደምታ እንደሚኖረው እየተነጋገሩ ናቸው። የመጀመሪያው የትራምፕ አስተዳደር ዘመን ከአውሮፓ ሕብረትና ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል አገሮች ጋር በተደጋጋሚ በጎላ አለመግባባት የታየበት ነበር። የአሜሪካ ድምፁ ሄንሪ ሪጅዌል ሩሲያ ዩክሬን ላይ የከፈተችው ወረራ ስለ ውቅያኖስ ተሻጋሪው ህብረት የአውሮፓ ሀገሮች ያላቸውን ስጋት ይበልጥኑ ያጎላው መሆኑን ጠቅሶ ከለንደን ተከታዩን ዘገባ አጠናቅሯል። ቆንጅታ የታቀርበዋለች። ትናንት ሐሙስ ወደ ሀምሳ የሚሆኑ የአውሮፓ ሀገሮች መሪዎች ሃንጋሪ ዋና ከተማ ቡዳፔስት ላይ ጉባኤ አካሂደዋል። የአውሮፓ የፖለቲካ ማህበረሰብ ጉባኤ ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የተቋቋመው ነው። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን አውሮፓ ለቀጣዩ የፕሬዝደንት ዶናልድ ትራምፕ አስተዳደር በምታደርገው ዝግጅት ለራሷ መቆም ይኖርባታል ብለዋል። የአሜሪካን ህዝብ ጥቅም ያስጠብቃሉ። ያ ደግሞ ትክክለኛም ነው ጥሩም ነው። ጥያቄው እኛስ የአውሮፓን ጥቅም ለማስከበር ዝግጁ ነን ወይ? ሩሲያ ዩክሬንን በወረረችበት በአሁኑ ወቅት የኔቶ ህብረት የአውሮፓ ጸጥታ መሰረትነቱን እንደያዘ መሆኑን በብሪታንያ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ተቋም ተንታኙ ኤድ አርኖልድ እንዲህ ሲሉ አስረድተዋል። የመጀመሪያው ዩናይትድ ስቴትስ እንደሚጠበቀው ወታደራዊ እርዳታዋን የምትቀንስ ከሆነ ህብረቱ ለዩክሬን የሚሰጠውን ድጋፍ እንዴት ነው የሚቀጥለው? የሚፈጠረውን እጥረት አውሮፓ ልትሸፍን ይቻላታልን? በአውሮፓ ለውጥ ማዕከል ተንታኙ ኢያም በወንድ ያስረዳሉ። አዎ፣ ነገር ግን አሁን ከምታደርገው በጣም የሚበልጥ ጥረት ማድረግ ይኖርባታል። ትራምፕ በምረጡኝ ዘመቻዎቻቸው ላይ በሚያደርጓቸው ንግግሮች የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋለሁ ብለዋል። እንዴት እንደሚያስቆሙት ግን አልተናገሩም። ታዲያ ዩክሬን የማልፈልገው የሰላም ድርድር ውስጥ እንድገባ ልገደድ ነው የሚል ስጋት እንዳደረባት ተንታኞች ይናገራሉ። እንደገና የሮያል ዩናይትድ ሰርቪስስ ተቋሙ ኤድ አርኖልድ እንዲህ ሲሉ ያስረዳሉ። በእርግጥ መስጋቱ አይቀርም። በቅርቡ በድርድር መፍትሄ የሚገኝ ከሆነ አሁን እርዳታ በብዛት መላክ ለምን ይኖርብናል የሚል ጥያቄ አውሮፓ ውስጥ የሚያነሱ አሉ። ትራምፕ በመጀመሪያው የአስተዳደር ዘመናቸው አሜሪካን ከኔቶ በጠቅላላው ሊያስወጧት አስበው እንደነበረ የቀድሞ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በለንደን ዩኒቨርሲቲ ኮሌጅ የዩናይትድ ስቴትስ የውጭ ፖሊሲ ጉዳይ ተንታኙ ጆናታን ማውንተን እንዲህ ሲሉ አስረድተዋል። I think he likes the idea that he's keeping foreign allies. በውጭ ያሉ አጋሮችም ይሁን ባላንጣዎች ምን ያደርጉ ይሆን እያሉ ማውጣት ማውረዳቸውን እንዲቀጥሉ ማድረጉ ደስ የሚላቸው ይመስለኛል። ያንን የሚፈልጉትን ለማስፈጸም ጉልበት የሚሰጣቸው አድርገው የሚያዩት ይመስለኛል። የሆነ ሆኖ በቡዳፔስቱ የአውሮፓ የመሪዎች ጉባኤ ላይ የተገኙት የኔቶ ዋና ጸሐፊ ማርክ ርተ የሕብረቱ አባል ሀገሮች የመከላከያ ወጪያቸውን እንዲያሳድጉ አድርገዋል በማለት ትራምፕን አሞግሰዋቸዋል። ፕሬዚደንት ሳሉ ኔቶ ውስጥ አባል ሀገራቱ የመከላከያ ወጪ ከአጠቃላይ የሀገር ውስጥ ምርት ሁለት ከመቶ ከፍ እንዲል ያበረታቱን እሳቸው ናቸው። ሌላው ትራምፕ ዋይት ሀውስ ሲገቡ የዩናይትድ ስቴትስ አጋሮች ኢኮኖሚያቸውን የሚያመሰቃቅል ሁኔታ ሊደቀንባቸው እንደሚችል ተመልክቷል። የዋሽንግተኑ የአሜሪካን ዩኒቨርሲቲ ተንታኝ ጋረት ማርቲን ትራምፕ ከቻይና በሚገቡ እቃዎች ላይ ስልሳ ከመቶ ወይም ከዛ በላይ ታሪፍ እንጥላለን ማለታቸው ዓለም አቀፍ ንግድን በጣም ያናጋል በአውሮፓ ህብረት፣ በአጠቃላዩ በአውሮፓ በዩናይትድ ኪንግደም እና በሌሎችም አካባቢዎች ላይ ተጽዕኖ ይኖረዋል። ይህ ሁሉ ተደማምሮ አውሮፓ ውስጥ ስለ ሁለተኛው የትረምፕ አስተዳደር ስጋት ፈጥሯል። ትረምፕ የሚያደርጉትን ለመተንበይ ስለማይቻል ለአውሮፓ መሪዎች ለሚመጣው ለመዘጋጀት አዳጋች እንደሚሆንባቸው ተንታኞች ይናገራሉ። ቆንጅት ታየን እናመሰግናለን። ስርጭታችን ይቀጥላል። በትራምፕ ወደ ዋይት ሀውስ መመለስ አንዳንድ አፍሪካውያን ደስታቸውን ሲገልጹ፣ ሌሎች በተደባላለቀ ስሜት ተቀብለውታል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደገና ወደ ዋይት ሀውስ መመለስ በአፍሪካውያን ዘንድ የተደበላለቀ ስሜት ፈጥሯል። አንዳንዶቹ በቀጣይ የሚመጣውን ለውጥ ለማየት ጓጉተዋል። አንዳንዶቹ ደግሞ የቀድሞውን የሥልጣን ዘመናቸውን በማስታወስ ከመጪው አዲሱ የትረምፕ አስተዳደር ብዙም አይጠብቁም። የቪኦኤ ናይሮቢ ቢሮ ኃላፊ ማርያም ዲያሎ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ማሸነፍ ለአፍሪካ ጥሩ ነገር ያመጣል ብለው እንደሚያምኑ የቪኦኤ ዘጋቢ በናይሮቢ ጎዳናዎች ያገኘቻቸው ኬንያውያን ለአሜሪካ ድምፅ ተናግረዋል። ድጋፉን ለትራምፕ የሰጠው ማክሲሚሊያኒ ኒዴቲ ከነዚህ አንዱ ነው። በሁለቱ ሀገራት መካከል በኢኮኖሚ ጉዳይ በተማሪዎች ልምድ ልውውጥና በመሳሰሉት ብዙ ነገር ሲሆን ማየት እጠብቃለሁ። ኤሪክ ሙዌንዳ የትራምፕ ተቃዋሚ የነበሩት የዲሞክራት እጩ ምክትል ፕሬዚዳንት ካማል ሀሪስ ደጋፊ ነበር። ምክንያቱም እሷ ሰውን ትረዳለች ብዬ አስባለሁ። እሳቸው በጣም ዘረኛ ናቸው፣ ክፉ ናቸው። የባይደን አስተዳደር በቅርቡ ኬንያን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ያልሆነች የመጀመሪያዋ አፍሪካዊ አጋር አድርገው መርጠዋታል። ኬንያ በሄይቲ የሚገኘውን ከተለያዩ ሀገራት የተውጣጣ ወታደራዊ ኃይል ለመምራት ላሳየችው ድጋፍም 300 ሚሊዮን ዶላር ለመስጠት ቃል ገብተዋል። አንዳንድ ተንታኞች ታዲያ ትራምፕ ሊወስኑት ስለሚችሉት ውሳኔ ስጋታቸውን ይገልጻሉ። ኤድጋር ጊቱዋ በኬንያ በሚገኘው ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና፣ የደህንነት ጉዳዮች ተንታኝ ናቸው። ፕሬዚዳንታዊ ማስፈጸሚያ አዋጆችን ማውጣት ሊጀምሩ ይችላሉ ለምሳሌ ኬንያ የኔቶ አባል ያልሆነች አጋር ተብላ መሾሟን በተመለከተ በሄይቲ መልሶ ግንባታ ችግሮች ዙሪያ የሚደረጉ ጥረቶችን ሊቀንሷቸው ይችላሉ። ሶስት መቶ ሚሊዮን ዶላር ቃል ተገብቷል። ካሁን ስንት እንደተከፈለ አላውቅም። ነገር ግን ሀሳባቸውን ሊቀይሩና የኔ ችግር አይደለም ብለው ገንዘቡን ሊቀንሱ ይችላሉ። ጊቷ ክለው እንደየ ሀገሮቹ ሁኔታ ሌሎች ፖሊሲዎችም ሊለወጡ እንደሚችሉ ይናገራሉ። countries like Uganda will benefit because Trump will not really put pressure on them the way the Biden administration put on them because of their እንደ ዩጋንዳ ያሉ ሀገራት ተጠቃሚ ይሆናሉ ምክንያቱም ትራምፕ በተመሳሳይ ጾታ አቋማቸው ምክንያት እንደ ባይደን ጫና አይፈጥሩባቸውም። በተቃራኒው ደግሞ ሩሲያ ወደ ሳህል ቀጠናና ሌሎች አፍሪቃ አካባቢዎች ዘልቃ ገብታለች። ትራምፕ ሩሲያን ለማስቆም ምንም የሚያደርጉት ነገር አይኖርም። ገለልተኛ ተመራማሪና የፖለቲካ ተንታኝ የሆኑት ቶም ወልፍ በውጭ የሚኖሩ ዴሞክራቶች ናይሮቢ ውስጥ ባዘጋጁት የምርጫ መከታተያ ድግስ ላይ ተገኝተው ነበር። እሳቸው እንደሚሉት ትራምፕ በኬንያም ሆነ በአጠቃላይ አፍሪካ ውስጥ ዴሞክራሲን እና ሰብአዊ መብትን ለማራመድ ፍላጎቱ አይኖራቸውም። ነገር ግን ይላሉ ቶም በአሜሪካና ኬንያ ንግዶች መካከል ተጨማሪ ግንኙነቶችን ከማዳብር የንግድና ኢኮኖሚያዊ ውድድሮችን ከማበረታታት አንጻር ያ ሊቀጥል እንደሚችል እጠብቃለሁ። እንደ አውሮፓውያን አቆጣጠር በ2022 ዓ ም የኬንያ አጠቃላይ ምርጫ ከተቃዋሚው መሪ ራይላ ኦዲንጋ ጋር የተፎካከሩትን ማርታ ካርዋንም የአሜሪካን ምርጫ ለመከታተል በተሰናዳው ድግስ ላይ አግኝተን አነጋግረናቸው ነበር። ካርዋ የቀድሞ የፓርላማ አባልና የፍትህ ሚኒስቴርም የነበሩ ሲሆን ትራምፕ በስልጣን ዘመን ላይ በነበሩበት ወቅት አፍሪካን በተመለከተ የተጠቀሙትን አዋራጅ ቋንቋ ያስታውሳሉ። I have greater hopes in what we can do for ourselves, but he hasn't made very good comments about Africa calling us names, but it is the response. ለራሳችን ልናደርግ በምንችለው ላይ የበለጠ ተስፋ አለኝ። ትራምፕ ከዚህ በፊት ለአፍሪካ ጥሩ አስተያየት አልነበራቸውም፣ ስም ይሰጡን ነበር። ነገር ግን እንድንከበርና አብረናቸው በምንሰራቸው አጋሮቻችን እንደ እኩል ሰብአዊ ፍጡር እንድንታይ ማድረግ የአፍሪካ መሪዎች ኃላፊነት ነው። ተመራጩ ፕሬዝዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን የሚረከቡት በጥር ወር ነው። በማሪያማ ዲያሎ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ። የአሜሪካ ምርጫ ውጤትና የኢትዮ አሜሪካውያን አስተያየትን የሚመለከተው ጥንቅር ይቀጣዩ ነው። ዩናይትድ ስቴትስ ባከናወነችው ፕሬዝደንታዊ ውድድር ተሳታፊ ከነበሩት ማኅበረሰቦች መካከል ኢትዮ አሜሪካውያን ይገኙበታል። በምርጫው ውጤት ላይ ምን አስተያየት አላቸው? ሀብታሙ ስዩም ከተወሰኑት ጋር አጭር ቆይታ አድርጓል። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው ካማላ ሃሪስን ስለማሸነፋቸው የሚገልጹ ዜናዎች ካስደሰቷቸው ትውልደ ኢትዮጵያውያን መካከል አንዱ በዊስካንሰን ግዛት በምትገኘው ማዲሰን ከተማ ነዋሪ የሆኑት ፍቃዱ ጋሻው ናቸው። ፍቃዱ ዩናይትድ ስቴትስን እየፈተኑ ከሚገኙ ምጣኔ ሀብታዊ ተግዳሮቶች ትራምፕ ሊታደጓት ይችላሉ የሚል ተስፋ አላቸው። ኢኮኖሚው ነው ያው ላስት ፎር የር እንደምታውቀው ነው እንግዲህ ኑሮ ውድነቱ ከፓንደሚኩ በፊት የነበረውና አሁን በጣም ልዩነት አለው። በብዙ ነገር እንዲስተካከል በምፈልገው እሱ ያስተካክለዋል ብዬ ያሰብኩት ኢኮኖሚውን ነው። ያው ቢዝነስ ማን ስለሆነ ሀገሪቷን እንደ ቢዝነስ ረና ያረጋታል ብዬ አስባለሁ። የውጭ ጉዳይ ፖሊሲው፣ ሀገር ውስጥ የሚያደርገው ኢኮኖሚው፣ ብዙ ነገር ተስማምቶኛል። በሱ ስልጣን ዘመን ያደረጋቸው ነገሮች እኔ ቅሬታ የለኝም። በተለይ ደግሞ አሁን ከአሁኑ ጋር ስታስተያዩ ደላስፎሪ ካሳለፍ ነው ጋር ስታስተያዩ በብዙ ነገር የእሱ ፕሬዚደንሲ ይሻል ነበረ። በሌላኛው የዩናይትድ ስቴትስ ጫፍ ሜሪላንድ ግዛት ውስጥ የሚኖሩት ሜሮን ተሸመ በበኩላቸው የትራምፕ ድል ደስ እንዳሰኛቸው ገልጸው፣ ዲሞክራቲክ ፓርቲው በሚያራምዳቸው ፖሊሲዎች ምክንያት ድጋፋቸውን ለሪፐብሊካኑ እንደሰጡ የሚያወሳሉ። በመመረጡ በጣም በጣም ነው ደስ ያለኝ። ምክንያቴ ደግሞ እኔ ሙሉ ዴሞክራቶች በሚያምኑበት ቅጥያጣ ዴሞክራሲ ብለው እነሱ ዲሞክራሲ ብለው ስም ሰጥተው አይዲዮሎጂያቸው የማይመቹ ነገሮች አሉ። እስፔሻሊ እንደዚህ ሆሞሴክሹዋሊቲ እና አቦርሽን፣ በዛ ምክንያት ዴሞክራት አይደለሁም እና በትላንትናው ሪዛልት በጣም ነው ደስ ያለኝ። ትራምፕ ትላንት ስለተመረጠ እግዚአብሔር ለአሜሪካ ሌላ እድል እንደሰጣት ነው የማስበውና በጣም ደስ ብሎኛል። በጣም እግዚአብሔርን አመሰግናለሁ። የትራምፕ ማሸነፍ ቅሬታን ከፈጠረባቸው መካከል ፕሮፌሰር ጌታቸው መታፈሪያ አንዱ ናቸው። በሜሪላንድ ግዛት ውስጥ በሚገኝ ዩኒቨርሲቲ ውስጥ መምህር የሆኑት ፕሮፌሰር ጌታቸው ከማላ ሀሪስ በምርጫ ቀስቀሳቸው ወቅት ያጎሏቸው መልካም እሴቶችን ከትራምፕ ጋር በማነጻጸር ይገልጻሉ ሃሪስ ተስፋ ነበር የምትናገረው። ሕዝባችን መከፋፈል የለበትም፣ ሁሉንም አንድ ላይ ማምጣት አለብን፣ እንሻገረዋለን የሚል ነገር ነበረ። የእሷ ተስፋ ሰጪ ነበረ። የእሱ ግን ጨለምተኝነት ነበረ። የውጭ ሰዎች መጥተው ይወሩሃል፣ ኢኮኖሚው እየወደቀ ነው እያለ ያሰጋቸው ነበረ። ሰውን እና የስጋት የምናደድን ሁኔታ ነበረ የሚጭረው። በዘንድሮ ውድድር ላይ ትራምፕ የማሸነፋቸውን አንድምታ ኢትዮጵያና ኢትዮጵያውያንን ከሚመለከቱ ፖሊሲዎች አንጻር ተመልክተው አስተያየት የሰጡን ደግሞ የዊስካንሰን ሜለዋኪ ነዋሪው ዶክተር አሰፋ ዳምጤ ናቸው። ከኢትዮጵያ ማህበረሰብ ጋር በተሳሰሩ ተግባራትና ዘመቻዎች ይበልጡ ነው የሚታወቁት። ዶክተር አሰፋ የዶናልድ ትራምፕን ድል መንታ ገጾች እንዲህ ይቃኛሉ። ዶናልድ ትራምፕ መመረጡ በአንድ በኩል ጥሩ ነው፣ በሌላ በኩል ደግሞ በተለይም ሶስተኛ ዓለም ሀገሮችን በሚመለከት ብዙ ነገሮችን ሊያከብድባቸው ይችላል። በኢትዮጵያ ላይ ሞስት ፕሮባብሊ አብይ ላይ ግፊት ሊያመጣበት ይችላል ብለን ስለምናስብ በዛ በኩል እደግፈዋለሁ። ምክንያቱም የኢትዮጵያ መንግስት በአሁኑ ጊዜ ከሕግ ውጭ በሆነ አሰራር እየሰራ የብዙ ሰው ሕይወትን እያሰቃየ ነው ነው ያ ሊሚቴሽን መኖር ነበረበት። ሞስት ፕሮባብሊ አንዳንድ የሊብራል አጀንዳዎችን ወደኋላ ሊጎትተው ይችላል። በዛ በዛ ደግሞ እንቃወመዋል። ዩናይትድ ስቴትስ ውስጥ ዘለግ ላለ ጊዜ የኖሩት ፔንስልቬኒያው ይኸውን ፍስሀ በበኩላቸው ዘንድሮ ላይ ትውልደ ኢትዮጵያውያንን የሚደግፍና ኢትዮጵያ ውስጥ ሰላምን ለማምጣት የሚጥሩ ተወዳዳሪው ጉዳዮችን መርጫለሁ ይላሉ። ዶናልድ ትራምፕ ቀጣይ የአሜሪካ ፕሬዚደንት ነው መምረጣቸው የሚቀሰቅሷቸውን ስጋቶችና መልካም አጋጣሚዎች አጋርተውኛል። በኢሚግሬሽን ምክንያት የዚህ ሀገር የሚኖሩትን ትውልዳቸው ከሌላ ሀገር ሆነው ናቹራላይዝ የሆኑትን እነሱን ይጎዳል፣ መብታቸውን ይቀንሳል፣ የሚመጡትን ደግሞ ከውጭ የሚመጡትን ስደተኞች ቁጥራቸው ይቀንሳል፣ እዚህም ያሉትንም ደግሞ ፈቃድ እንዳያገኙ ይከለክላል የሚል ፍርሃትና ስጋት አለ። ሁለተኛ ግን የባይደን አድሚኒስትሬሽን በተለይ በፎረን ፖሊሲ በኩል ያለው በጣም ብዙ ሀገሮችን፣ ብዙ ወገኖችን፣ ብዙ ንጹሐንን እንዲጎዱ አድርጓል። በተለይ በኢትዮጵያ፣ በዩክሬን፣ በመካከለኛው ምስራቅ ብዙ ንጹሐን ናቸው ህይወታቸውን ያጡት። በዚህ በኩል ኢነፌክቲቭ ነው፣ ምንም ስራውን በደንብ ለመስራትም ይህን ነገር ለማቆም አልቻለም በደንብም እንኳን ተቃውሞም አላሳይም። ስለዚህ ይሄ ድክመት ነው። ፎረን ፖሊሲ ድክመቱ በዛ ጉዳይ ላይ እኔ በእውነቱ የምናልባት ዶናልድ ትራምፕ አድሚኒስትሬሽን ምን እንደሚያደርግ አናቅም። ግን በዶናልድ ትራምፕ ጊዜ ጦርነት አልነበረም። በመላው ዓለም እንደዚህ አይነት ጦርነት አልነበረም እና ምናልባት ያረጋጋው ይሆናል። ጦርነት ይቆም ይሆናል። ሀገራችንም ደግሞ ሰብአዊ መብት እንዲከበር ንጹሀን እንዳይገደሉ ያደርጋል ብዬ እገምታለሁ። የምርጫው ውጤት ምንም ይሁን ምን ሰላማዊው ሂደት፣ ዘመነኛው አካሄድ ለትውልድ ሀገራቸው የሚዳረስ ዘንድ መልካም ምኞታቸውን ከቸሩት መካከል አንዱ ደግሞ የሚለዋኪው ደረጀ መኮንን ናቸው። እኔ ቅሬታ አልተሰማኝም። ደስተኛ እኔ በምርጫው የውስካንስን አንዱ ሲዊንግ ስቴት ከሚባል አንዱ ስቴት ነበረ። ሞር ዲሞክራቲክ የሆነ እንትን ይመርጣል የሚል ግምት ነበረኝ፣ ግን ያው ሪፐብሊካን ነው የመረጠው እኔ ምርጫው በሪዛልቱ አይ ሪስፔክት ሪዛልት ትልቁ ነገር ግን ያስደሰተኝ ለቤተሰብም፣ ለሁሉም ልጆቼን ወስጄ ከባለቤቴ ጋር እጅ በመርጥበት ጊዜ ያሳየሁት ለልጆቼ ይኸው በእኛ ሀገር ያላገኘነውን በእኛ እድሜ በሀገራችን ይህንን እድል አግኝተን መርጠን ማታውኑ ውጤት ከማናይበት ቦታ መርጠን ይህንን ፍሪደም አግኝተን ይህንን ነጻነት አግኝተን በምርጫችን እያንዳንዳችን ምርጫ ቫሉ አግኝታ መርጠን መምጣታችን የበለጠ ደስታ ተሰምቶኛል። ምርጫ ይህ ቫሉ አግኝቶ ለልጆችም ይህንን ነው እንግዲህ የምንመኘው። ሀገራችንም እንደ ህዝቡ ከዚህ ተሄዶ እንኳ ተመርጦ እዛ ቢሰራ ይህንን ለህዝቡ ብመኝለት ብዬ ሁሌ የማስበው ነገር ነው። ልጆች ትናንትና የሚያሳየዋቸው እና ከአሸናፊ ከተሸናፊ ከሚለው የበለጠ የሞር የነጻነት መርጦ ውጤቱ የመረጠ ነው ሰው ውጤት ማየት መቻላችን ነው። እና በዚህ ገበር ለጠንቶም ደስተኛ የሰባ ስምንት ዓመቱ ዶናልድ ትራምፕ ከአውሮፓውያኑ ጥር ወር ጀምሮ ሀገሪቱን ለማስተዳደር ኃላፊነቱን ዳግም ይረክባሉ ድል የማድረጋቸው ዜና ከታወጀ በኋላ ባሰሙት ንግግራቸው ጠንካራ፣ ደህንነቷ የተጠበቀና የበለጸገች አሜሪካን ለመገንባት እንደሚሰሩ አስታውቀዋል። ቃል የገቡት መፈጸም አለመፈጸሙን ለማረጋገጥ ለደጋፊዎቻቸውም ሆነ ነቃፊዎቻቸው ቀጣዮቹ አራት ዓመታት መልስ ይሰጣሉ። ለአሜሪካ ድምፅ ሀብታም ስዩም፣ ዋሽንግተን ዲሲ ሀብታሙ ስዩም ከኢትዮ አሜሪካውያን ጋር ያደረገው ቆይታ ነበር። የትራምፕ መመረጥ በአገር ውስጥና ዓለም አቀፍ ጉዳዮች ላይ ያለው ተጽዕኖ ነው። በዓለም ዙሪያ ከፍተኛ ትኩረትን ስቦ የከረመው የአሜሪካ ምርጫ ውጤት በቀጣይ የአገር ውስጥ ፖለቲካና ዓለም አቀፍ ጉዳዮች ላይ ምን አንደምታ ይኖራል ስትል ስመኝሽ የቆየ የፖለቲካ ሳይንስ ምሁራን እናነጋግራለች ቀጥሎ ይቀርባል። የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ ሰባት ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያንና ፔንስልቬኒያን ድል ማድረጋቸው የተረጋገጠው ድምጽ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሴትድ ፕሬስ ትንበያ መሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምፅ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዝዳንታዊ እጩና ምክትል ፕሬዝዳንት ካማላ ሀሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሀሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ። ሃሪስ ካማላ ሃሪስ ትትልቆቹ ነገሮች ነበረ የምትናገረው፣ ህዝቡ ግን በብዛት ሰራተኛው ክፍል ለምሳሌ ስፓንሾቹ እየሰደባቸውም ለሱ መረጡት። ወደ አርባ አምስት ፐርሰንት ለሱ መረጡት። ምክንያቱም የነሱ ዋናው አላማ የዚህ የውጭ ሀገር ፖሊሲ ትልቅ ነገሮችን ሳይሆን የዕለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪስ እንትን ሱቅ ሲካሄድ ዳቦ ዋጋ ንሯል። የቤት ኪራይ ዋጋ ኑሯል። ያውም አይገኝም፣ ቤቶች አይገኙም እና ያ ነው እንግዲህ የቀን ተቀን ኑሮው በዛ ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡ በተለይ ሰራተኛው ክፍል እንዲመርጠው ያደረገው የትራምፕ ማሸነፍ፣ የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሀሪስ አስተዳደር ነው ትላለች ውስጥ ያለ በጣም እሱን የሚከተሉ ሰዎች እና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነው እና በዛ በኩል የሚገርም ነበረ። አዲስ አይነት አስተያየት፣ አዲስ አይነት አነጋገር ስርአቱ ራሱ በፖለቲካል ስርአቱ ራሱ በጣም የተለየና አዲስ ስለነበር የሚገርም ነበረ። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማና በህዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚ በጣም ተጎድቶ ነበር፣ እዚህ ሀገር፣ አለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ ሁሉም ሰው ያውቃል። ይህንን በእስራኤል እና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሻ እና ዩክሬን ይሄ ሁሉ ነገር አንፖፕላር አርጎታል ጆ ባይደንን ማለት ነው። ትራምፕ በምርጫ ቅስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና አለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የእነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፍኑና ፕሬዚዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ። በመጀመሪያው ቀን መስሪያ ቤት እንደገባው ዋይት ሃውስ እንደገባው እነዚህ የሚጠለኙ ጠላቶችን፣ ጋዜጠኞቹን፣ ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበረ። በዛ ላይ ደግሞ ፕሮጀክት ሀ አምስት የሚባል እኔ የለውበትም ይላል፣ ግን የእሱ ሰዎች ናቸው የጻፉት። ለምሳሌ አንዳንድ አስጊ ነገሮች ትምህርት ሚኒስቴርን እዘጋለሁ ይላል። በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላል እና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጠላቶቹን እያባረር እንትን የሚያሳስር ያ ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል። ምክንያቱም በወንጀል የሚፈለግ ሰው ነው። ይህ ሰውዬ ከዋይት ሃውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም። በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ የምታደርገው ነገር አላት። ተስፋዬ ልንገርሽ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር ዶናልድ ትራምፕን ወይም ሪፐብሊካኖቹን በጠቅላላ ሰፖርት የተደረጉት ምክንያት ኦልሬዲ ተናግሬያለሁ ግን እቺን ሀገር እና የሕዝቡን መከፋፈል በስድብ ወይም ነው በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት፣ እንደዚህ አይነት የመግፋት አይነት ንግግር በካምፔን ውስጥ አይተናል። በሁለቱም ሳይድ ይሄን ነገር ቢቆምና አገሪቷን አንድ ለማድረግ እና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለሀገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል። ትራምፕ በመጪው ጥር ወር ላይ ቃለ መሐላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራኑ ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ። በጣም አክራሪ የሆነ አቅጣጫ ነው የሚከተለው። ለምሳሌ ፑቲን ይደግፋል። ፑቲን የዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው፣ ያ መሆን የለበት የሚላል ሁለተኛው ደግሞ በእስራኤልና በሀማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዚደንት ፕራይም ሚኒስትር ኔታንያሁ ነው እንኳን ደስ ያለ ያለው። ምክንያቱም ኔታንያሁ ይደግፋል። ስለዚህ መካከለኛው ምስራቅ ውስጥ በጣም በጣም የሰብአዊ መብቶች መጣስን እነዚህ እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓን ስጋት አላቸው ምክንያቱም ባለፈው ጊዜ ከኔቶ አወጣት አሜሪካንን አሁን ያወጣታል። ብዙ ብዙ ነገሮችን የሚያደርግ ይመስለኛል። በእስራኤልና በተለይ በእስራኤል እና ሚድልስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለው እንትን አሁን ባለበት ጊዜ የመን በኩል ያላለ ብዙ ጉዳዮች እንግዲህ እሳት እያያዙ ነው። እዚህ ምዛም እና አንፎርችነት እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደሊኬት መንገድ ማለት በቀስታና በጣም በመጠንቀቅ በመጠንቀቅ ነው ይሄ ነገሮች አንድል መደረግ ያለባቸው በዚህ ጊዜ እና የእሱ ከሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ነው ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው። ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ አስተማማኝና የበለጸገች አሜሪካን ለህዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የቀድሞ ፕሬዝደንት ዶናልድ ትራምፕ ክፍፍሉ እየጨመረ ባለበት አገር ውስጥ የሪፐብሊካን ፓርቲውን ቅርጽ ለመቀየር የፈጀባቸው ዘጠኝ ዓመት ያህል ነው። ትራምፕ ወደ ፖለቲካ ሥልጣን ለመመለስ የሚያደርጉትን ታሪካዊ ሂደት የቪኦኤዋ ቲናትሬን ተመልክተዋለች። እንደሚከተለው ይቀርባል። በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማ ነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝደንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም። ህጋዊ ድምጾችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ። በእንደ አውሮፓን አቆጣጠር ጥር 6 2021 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝደንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ። ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም። ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳ ሆኖ አልታየም። ረስ ቢዩትነር እና ሱዛን ክሬይግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው። ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ። ከሰማኒያዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን አሳብ ትተው እርሳቸው በሚፈልጉት መንገድ እንዲሠራ ያደርጋሉ። የትረምፕ ህንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምሷ ሱዛን ክሬይግ በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ሁለት መቶ ሚሊየን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ ስልሳ ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ አንድ ቢሊየን ዶላር እንዳደገ ተናግረዋል። ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው ስድስት ጊዜ መክሰራቸውን ለመንግሥት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዲ አፐረንትስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ። ክቡራት እና ክቡራን ለአሜሪካ ፕሬዚዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን። ጸጸት የማይሰማቸውና ቃላቸውን የማይመርጡት ትረምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትረምፕ ፍልሰተኞችን በተመለከተ ከተናገሩት ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የምትልከው። አደንዛዥ ዕጽ ያስገባሉ። ወንጀለኞችና አስገዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሰዎች ናቸው። ትራምፕ ፕሬዚዳንት በነበሩበት ወቅት ሶስት ጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል። በአሜሪካ የሞቱት ሰዎች ቁጥር አሁን ከ150 ሺህ አልፏል። የሲኤንኤኑ ዎልፍ ብሊትሰር ነበር። በኮሮና ወረርሽኝ ወቅት በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትረምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝደንትነት መረጠች። ከሥልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝደንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። በዚህ ዓመት ከሁለት የግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬንያዋ ፓም ስሚዝ ከእነዚህ አንዱ ናቸው። ጎድ ሃዝ ኤ ፕላን ፎር ትራምፕ አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት አላማና ምክንያት ነው የተረፉት። ተስፋ አለኝ ይህም አርባ ሰባተኛው የአሜሪካ ፕሬዝዳንት ለመሆን ነው። ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የአገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቴና ትሪን ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። የሪፐብሊካን እጩና በምክትል ፕሬዚደንትነት ያሸነፉት ጄዲ ቫንስ ማን ናቸው? ጄዲ ቫንስ ውልደታቸው በሚድልታውን ኦሃዮ ቢሆንም ቤቴ ብለው የሚጠሩት ግን ጃክሰን ኬነቲኬትን ነው። በልጅነት ሕይወታቸው ብሎም በአስተሳሰባቸው ላይ ሴት አያታቸው ትልቅ ሚና እንዳላቸው ተናግረዋል። ጄዲቫንስ መጀመሪያ የታወቁት በጎርጎሮሳውያኑ 2016 በታተመው የአሜሪካ የሰራተኛው መደብ ሕይወት በሚያስቃኘው ሂልቢሊ ኤሌጂ ብለው በጻፉትና በኋላም ወደ ፊልምነት በተቀየረው መጽሐፋቸው ነው። በፖለቲካ ሕይወት ዓለማቸው ቀድሞ ትራምፕን ያወግዙ የነበሩት ጄዲቫንስ አሁን አጋራቸው በመሆን ምርጫውን አብረው አሸንፈዋል። የአሜሪካ ድምፅዋ ከፍተኛ ዘጋቢ ካሮላይን ፐርሱቲ የላከችውን ዘገባ የደን ገረመው አቀርበዋለች። ጄዲ ቫንስ ተወልደው ያደጉት በኦሃዮ ግዛት ነው። ነገር ግን ልባቸው ያለው በደቡባዊ ኬንታኪ ግዛት ነው። ለባለቤቴ የትዳር ጥያቄ ሳቀርብላት፣ ማሬ እኔ ማለት 120 ዶላር የሕግ ትምህርት ቤት እዳና በምስራቃዊው ተራራማው ኬንታኪ የመቃብር ስፍራ ጋር አብሬ ነው የሚመጣው ብዬ ነው የጠየቅኳት። የቫንስ ሴት አያት ሚማው እየተባሉ ይጠራሉ። ጃን ሃለን በኬንታኪ የብሬዝት አውራጃ የፖሊስ ኃላፊ ናቸው። ጥቂት ማይሎች በኬንታኪ 540 አውራ ጎዳና ወደ ላይ ከነዳችሁ በኋላ የሴት አያት ቦኒ ብላንተን ቫንስ መቃብር ስፍራዬ ነው። የቫንስ ሴት አያት በፖሊስ አዛዥ ጃን ሀለንም ሆነ በአካባቢው ነዋሪዎች ዘንድ ሚማው በመባል ይታወቃሉ። ቫንስን ከሞላ ጎደል ያሳደጓቸው እሳቸው ናቸው። ከሚማው ጋር ሁልጊዜ እዚህ ይመጣ ነበር። የተራራ ላይ ህይወት ምን እንደሚመስል እንዲያውቅ ወደ ተራሮች ተወስዶ ነበር። ጄን ሙሰንስ ሆግ በጉርጉሮ ሲያኑ 1700 በተገነባው ከከተማ ገንጠል ብሎ ባለው መኖሪያ ቤት ነው የሚኖሩት። ወደ እነዚህ ተራሮች የሚጋብዝ የሆነ ነገር አለ። ከዚህ አካባቢ ለቅቄ ሄጄ ነበር፣ ነገር ግን እስክመለስ ድረስ መታገስ አልቻልኩም። ይህ በተፈጥሯዊ ውበቱ የሚታወቀው አፓላሻ ተራራ ነው። ጃክሰን ከሶስት የአካባቢ ነዋሪዎች መካከል አንዱ ከድህነት ወለል በታች የሚኖሩበት የመጨረሻ ድሃው የኬንታኪ አውራጃ ነው። ቫንስ ዝነኛ የመጽሐፍ ደራሲ፣ ሴኔተርና ምርጥ ምክትል ፕሬዚዳንት ሆኜ ተቀርጭ የወጣሁት ከዚህ አካባቢ ነው ይላሉ። ቃል እገባላችኋለሁ። የመጣበትን የማይዘነጋ ምክትል ፕሬዚዳንት ነ መሆነው። ጄዲ ቫንስ በልጅነታቸው አያቶቻቸውን ሊጎበኙ የሚመጡት እዚህ ቤት ነበር። ስቴፋኒ ሮስ ሚልስ የቫንስ የልጅነት ሞግዚት ነበሩ። መልካም፣ ትንሽዬ ልጅ፣ ንቁ ትንሽ ልጅ፣ ብርት ያሉ አይኖች፣ ደስተኛ ልጅ አልነበረም እንዴ። ስቴፋኒ ከቫንስ ጋር በድጋሚ ከጥቂት ዓመታት በፊት ተገናኝተው ነበር። በጣም አድገሃል አልኩት፣ ምክንያቱም ለመጨረሻ ጊዜ ባየሁት ወቅት አቅፌ አንስቸው ወገቤ ላይ ተሸክሜው ነበር። ስቴፈኒ ቫንስ መጽሐፋቸውን ለማስተዋወቅ በተለያዩ ከተሞች በሚጓዙበት ወቅት ነበር ያገኟቸው። በጎርጎሮሳውያኑ በ2016 ቫንስ ያሳተሙት መጽሐፍ በመላው ሀገሪቱ ስማቸው እንዲናኝ አድርጎት ነበር። ቫንስ በፖለቲካም ሆነ በኢኮኖሚ ለተዘነጋው የሀገር ክፍል ድምፅ መሆን ችለው ነበር። ይሄ ደግሞ በመሰል ቁጭቶች ከተሞሉት ከዶናልድ ትራምፕ ቅስቀሳ ጋር አቆራኛቸው። በሀገሪዎቹ ዘንድ ግን ሂሊ ቢሊ ኤልጊ የተሰኘው መጽሐፋቸውና ፊልማቸው ውዝግብ አስነስቷል። ለአንዳንዶች ደግሞ የኩራት ምንጭ ነው። ይሄ ሄልቢሊ አውራጃ ነው። ይሄ የእሱ አውራጃ ነው። እነዚህ ለሱ ትውስታዎች ናቸው። ከዓመታት በፊት ገና በለጋ ዕድሜ የጸነሱትና ሥርዓት የነበሩት የጄዲ ቫንስ ሴት አያት ከጄዲ ቫንስ ወንድ አያት ጋር ጋብቻ በመመስረት ከሰሜናዊ ኬንተኪ በመነሳት ወደ ሚድልታውን ኦሃዮ አቀኑ። በዚህ የተነሳ ነው መጀመሪያ የቫንስ እናት፣ በኋላም ቫንስ በኦሃዮ ግዛት ሊወለዱ የቻሉት። የቫንስ ወንድ አያት ፓፓው በሚድልታውን በሚገኘው አርምኮ የተሰኘ የብረታ ብረት ድርጅት ውስጥ ኃላፊ የነበሩና ጥሩ ክፍያ የሚያገኙ ነበሩ። የቫንስ እናት ቤቨርሊ፣ አብዛኛውን ህይወታቸውን ከሱስ ጋር በመታገል በማሳለፋቸው ቫንስን የማሳደጉ አብዛኛው ኃላፊነት የተጫነው በሴት አያታቸው ሚማው ላይ ነበር። ቫንስ በኋላ ላይ ወደ ፊልም በተቀየረው መጽሐፋቸው ሚማውን እንደወረዱ አስቀምጠዋቸዋል። የሚማውን ገጸ ባህሪ አርቲስት ግሌን ክሎዝ ተጫውተዋለች። ነገር ግን መወሰን አለብህ። የሆነ ሰው መሆን ትፈልጋለህ ወይስ አትፈልግም? ሚማው ቆፍጣና የነበሩ ሴት ሲሆኑ እርግማንም ያበዙ ነበር። ቫንስ ሚማው ህይወታቸው ባለፈ ሰዓት 19 የተቀባበሉ የእጅ ሽጉጦች በመኖሪያ ቤታቸው ውስጥ አግኝተን ነበር ሲሉ ተናግረዋል። ጄሪ ዶውንስ በኦሃዮ ግዛት የጄዲ ቫንስ ጎረቤት ነበሩ። ወንድ አያታቸውና ሴት አያታቸው ከመጡበት ስፍራ ሁሉም ነገር የሚታሰበው በማናቸውም ሁኔታ ውስጥ ቤተሰብን መከላከል ከሚል አቅጣጫ ነበር ሲሉ ተናግረዋል። ጄቢ ዶብንስ ቫንስ በልጅነታቸው ጓደኞቻቸው ጋር ሲሄዱ ሳይክል ይነዱ ነበር። በአስራ ስድስት ዓመታቸውም የመጀመሪያ ስራቸው ወደ ሆነው ወደ ቀድሞ ዲልማን የምግብ መደብር የአሁኑ ዶላር ትሪ ተብሎ የሚታወቀው ሱቅ የመጀመሪያ ስራቸውን ለመቀጠር አቀኑ። አሁን በጡረታ ላይ የሚገኙት ስቲቭ ዲልማን ቫንስን በሂሳብ ተቀባይነትና የእቃ ደርዳሪነት ስራ ሰጧቸው። ግልጽና ልትተማመንበት የምትችልበት ነበረ። ምንም አይነት ችግር ፈጥሮ አያውቅም። እንዲኖርህ የምትሻው አይነት ሰው ነበረ። ለመጀመሪያ ጊዜ የተሳተፉበት ምርጫም በእንጀራ አባታቸው መጠሪያ ስም ጄዲ ሀመል በሚል ነበረ የተወዳደሩት። በሚገርም መልኩ ያኔም ቢሆን የሚድልታውን ሁለተኛ ደረጃ ትምህርት ቤት የተማሪዎች ምክትል ፕሬዝዳንት ነበር የሆኑት። በባህር ኃይል ውስጥ ካገለገሉ በኋላም ከኦሃዮ ግዛት ዩኒቨርሲቲ በማዕረግ ተመረቁ። በኋላም ከአሁኗ ባለቤታቸው ኡሻ ችልኩሪ ጋር በየል ዩኒቨርሲቲ የሕግ ተማሪ ሳሉ ተዋወቁ። የኮሌጅ ወዳጃቸው ጄምስ ኤምርስ ሁለቱንም ያውቋቸዋል እንደሚመስለኝ እሷ የህግ ትምህርት ቤት ሳሉ አንስቶ ጄዲ ማድረግ የሚፈልገውን ነገር እንዲያደርግ የወደፊት ህይወቱን ቅርጽ በማስያዝ ያንን ፍላጎት አጋብታበታለች። ቫንስ ከኬንተኪ ግዛት ጋር በፍቅር የወደቁት የኦሃዮ ተወላጁ ቫንስ እንደ አውሮፓውያን አቆጣጠር በ2022 ኦሃዮን ወክለው ለህግ መወሰኛው ምክር ቤት ተመረጡ። የኦሃዮን ታላቅ ህዝብ መቼም አልረሳም። እናንተ እንዳገለግል ይህን ክብር ስለሰጣችሁኝ አመሰግናለሁ። የቀድሞው ፕሬዝዳንት ዶናልድ ትራምፕ ልክ እንደ ልጃቸው ዶናልድ ትራምፕ ጁኒየር ቫንስ እንዲመረጡ ቅስቀስ አድርገውላቸዋል። ጄዲ ቫንስ ቀጣዩ የዩናይትድ ስቴትስ ምክትል ፕሬዚዳንት እጩ የትራምፕ ልጅ አባቱ በቫንስ ላይ እምነት እንዲያሳድሩ ጉልህ የሆነ ሚና ተጫውቷል። ትራምፕ ቫንስ በዘንድሮ የምርጫ ፉክክር አጋራቸው እንዲሆኑ የመረጧቸው በሪፐብሊካኑ ብሔራዊ ጉባኤ ላይ ነው። ቫንስ እንደ አውሮፓውያን አቆጣጠር በ2016 ለቻርሊ ሮዝ ስለ ቀድሞው ፕሬዚዳንት የተናገሩትን ጨምሮ ቀደም ሲል በሰጧቸው አስተያየቶች ምክንያት የምርጫ ዘመቻ አጀማመራቸው የሰመረ አልነበረም። የትራምፕ አይነት ሰው አይደለውም። በፍጹም አልወደውም። ቫንስ አሁን ላይ በጠፋው የትዊተር ገጻቸው ልጥፍ ላይም ትራምፕ የመሳሰላቸውን ሰዎች እንዲፈሩ ያደርጓቸዋል፣ ስደተኞች፣ ሙስሊሞች የመሳሰሉትን በዚህ ምክንያትም አሳፋሪ ሆነው አግኘቻቸዋለሁ ሲሉ ጽፎ ነበር። አሁን ላይ ታዲያ እንደ እጩ የቫንስ ፖሊሲዎች የትራምፕን ፖሊሲ ያንጸባርቃሉ። የቀድሞው ፕሬዚዳንት እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ተሸንፈዋል ወይ ተብለው በተጠየቁ ወቅትም እንዲህ ሲሉ ነበር የመለሱት ችግሮች ነበሩ። ስለዚህ ዶናልድ ትራምፕ ምርጫውን ተሸንፈው ነበር ወይ ብለን ካል እኔ በምጠቀማቸው ቃላቶች አይደለም። ቫንስ ሀሳባቸውን አቀላጥፎ መግለጽ የሚችሉና የማያወላዱ የትራምፕ ተከላካይ ናቸው። የተለያዩ ሚዲያ ባደረጓቸው ጠንካራ ቃለመጠይቆችም በድፍረት ትራምፕን ያበረታታሉ። በቻይና ና በምስራቅ እስያ ጉዳዮች ላይም ጠንካራ አቋም ያላቸው ሲሆን ለዩክሬን የሚሰጥ ወታደራዊ ድጋፍን ይቃወማሉ። የእስራኤልና ሐማስ ጦርነትን በተመለከትም ለቀረበላቸው ጥያቄ ሲመልሱ ደግሞ ምላሻቸው ይህ ነበር። ካማላ ሃሪስ በአንድ በኩል የሲቪሎች ሞት ያሳስበኛል ትላለች። ይሁን እንጂ የሲቪሎችን ሞት መቀነስ የሚችሉ የጦር መሳሪያዎችን ለእስራኤል ለመስጠት ትከለክላለች። የቫንሴ ትውልድ ከተማ የሆነችው ሚድል ታውን በአብዛኛው ትራምፕን የሚደግፍ ከተማ ነው። እንደ አውሮፓውያን አቆጣጠር በ2020 በተደረገ ምርጫ ከአምስት ሰዎች ሶስቱ ለዶናልድ ትራምፕ ድምጻቸውን ሰጥተዋል። ታዲያ ቫንስ ተጨማሪ ድምፅ ያመጣሉ? ዲልመን በድጋሚ ታካት በቻለው ነገር ኩራት ይሰማኛል። እንዲሁም እኔ በዛው ውስጥ ሚና ስለነበረኝ ውስጤም በጣም ደስ የሚል ስሜት ይሰማኛል። ይሄ ሰው ከማንኪሌ ጎዳና የወጣ ነው። አሁን ደግሞ የዩናይትድ ስቴትስ ምክትል ፕሬዚዳንት ሊሆን ይችላል። ግን ደግሞ ድምፃቸውን ለእሳቸውም የማይሰጡ ሰዎች አሉ። በፊት ማዕከላዊ አስተሳሰብ አላቸው ብዬ አስብ ነበር። ምናልባት ትንሽ ወደ ተቃራኒ አቅጣጫ ዘነብላሉ። አሁን እንዳላቸው አይነት አቋም እንዳለው ሰው ግን በፍጹም ቆጥሬያቸው አላውቅም። የአርባ ዓመቱ ቫንስ ምርጫውን አሸንፈው ከተመረጡ በታሪክ ውስጥ ሶስተኛው ወጣት ምክትል ፕሬዚዳንት ይሆናሉ። ስራችን እንስራና እንዲሳካ እናድርገው። እግዚአብሔር ሁላችሁን የሚባርካችው ስለጋበዛችሁን አመሰግናለሁ። የኬሮላይን ፐርሱቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ ክብራትና ክብራን የቅዳሜ ምሽት ዝግጅታችን በዚሁ ተጠናቋል። አቀናበሪያችን ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳቸው ያመሸሁት እንግዲህ ወልድ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት።